ከ120 በላይ ቤቶች ይዟል። ወደ ላይ 80 ሜትር ከፍታ አለው። ህንፃው ስደተኞችና በዝቅተኛ ኑሮ የሚዳክሩ ሰዎች የሚኖሩበት ነው በአብዛኛው። በተቃራኒው በዓለም አሉ የተባሉ ሀብታምና ታዋቂ ሰዎች መኖሪያ ቤትን ብዛው ነው የኬንሲንግተን ቤተ መንግስትን የየያዘ ክፍለ ከተማ ነው። መከላከል ይቻል የነበረውን የሰው ሰራሽ ስህተት ያደረሰው ጉዳትና እልቂት አሁን የአካባቢውን ሰው ስሜት ከድንጋጤና ከሀዘን ወደ ቁጣና ልህ ቀይሮታል። የ23 ዓመቱ የምህንድስና ተማሪ ሶሪያዊ ስደተኛ ፖሊስ መሞታቸውን ካረጋገጠው ነዋሪዎች የመጀመሪያው ነው። ዛሬ የሞቱት ሰዎች ቁጥር 30 ደርሷል። ከእነዚህ መካከል አምስቱ ኢትዮጵያውያንና ኤርትራውያን ናቸው። ፖሊስ የሟቾቹ ቁጥር ሶስት አሃዝ ሊደርስ ይችላል የሚል ስጋት አለው። በአብዛኛው ህጻናት ናቸው። እሳቱ ካደረሰው ከፍተኛ ጉዳት የተነሳ ሁሉንም የሞቱትን ሰዎች ማንነት ማረጋገጥ እንደማይችል ፖሊስ አስታውቋል። በ21ኛው ክፍለ ዘመን ለንደንን በሚያክል ከተማ አራተኛ ፎቅ ላይ የተነሳ እሳት በአጭር ጊዜ ውስጥ እንዲህ አይነት አሳዛኝ ክስተት ያጋጥማል ብሎ ማሰብ ቅዠት ነው የሚመስለው። በኃይሉ ከበደ በተባለ ኢትዮጵያዊ መኖሪያ በአራተኛ ፎቅ በተበላሸ ማቀዝቀዣ ወይም በተበላሸ ፍሪጅ አማካኝነት በድንገት እሳቱ ተነስቷል ሲል ሜል የተሰኘ ጋዜጣ ቢያስነብብን ማረጋገጥ አልቻልኩም። የአንድ ልጅ አባት የሆነው በኃይሉ ጎረቤቶችን በር በማንኳኳት ቀስቅሶ ከሞት እንደታደጋቸው ያተረፋቸው ይናገራሉ። በለንደን የሚኖሩ ኢትዮጵያውያንና ኤርትራውያን በአደጋው የተጎዱትን እና ቤተሰቦቻቸውን ያጡትን ወገኖች ለመርዳት ጥረት እያደረጉ ነው። በተለያዩ የሃይማኖት አባቶች ጉብኝትና ጸሎት እንደተደረገ በተለያየ የድንገተኛ ጣቢያ የተቀመጡ ኢትዮጵያውያንና ኤርትራውያንን በማሰባሰብ አስፈላጊውን እገዛ ለማድረግ ጥረት እየተደረገ እንደሆነ አይን አለም ነጋ ጆችቤሌ ሬዲዮ ገልጻለች። ምክንያቱም በየቦታው ተበታት ነው። ሰው ግራ እንዳይጋባ በአንድ ቦታ ላይ ለመሆን ነው። ሆል የምንፈልገን አግኝተናል። ጓደኛዬ ከነ ልጇ የጓደኛዬ ልጅ የአምስት አመት ልጅ እና በጣም በሚያሳዝን ሁኔታ ነው ህይወታቸው ያለፈው እና ብዙ ብዙ አሉ ኢትዮጵያኖች እና በቃ ያው ስማቸውንም በትክክል ስለማናውቅ ነው እንጂ አሉ ብዙ ያው እዛው የቀሩ እና በጣም በጣም በጣም ከልብ የማይወጣ ወገኖቻችን እንደ ብዙ ተቃጥለው አለቁ። ያው ምን ታደርጊያለሽ እንግዲህ እግዚአብሔር ያመጣው መቻል አለው። ስለዚህ ብዙም የምለው ነገር የለኝም። የለንደን እሳት አደጋ መከላከያ ከሌሊቱ ስድስት ከ ሃምሳ አራት የመጀመሪያው የደረሱልኝ ጥሪ እንደደረሰው በስድስት ደቂቃ ውስጥ ቦታው ደርሷል። ፖሊስ በየቤታችሁ ቆዩ መተን እንታደጋችኋለን ሲሏቸው ቆይተው በህንፃው አሰራር ችግር ሳቢያና የእሳት ሰደዱ በፍጥነት መጓዝ ሊታደጓቸው አልቻሉም። ፖሊስ ትላንት በእሳቱ ወላፈን ብርታትና 180 ዲግሪ በነበረው ሙቀት የተነሳ በህንፃው ከግማሽ በላይ መሄድ እንደተሰናቸው ተናግረዋል። 78 ሰዎች በአምስት የተለያዩ ሆስፒታል ሕክምና እየተደረገላቸው ነው። ከእነዚህ መካከል 11 ከባድ የመቃጠል አደጋ የደረሰባቸው ናቸው። ሊሊያ አለን የተሰኘችው ታዋቂዋ አቀንቃኝ ለቻናል ፎር እንደገለጸችው በህይወት እውነታውን እያወቀ የሟቾቹን ቁጥር ሲቀንሳ ይህ የመጀመሪያ ነው። ማንነታቸው እንዳይታወቅ የሚፈልጉ የእሳት አደጋ መከላከያ ሰራተኞች እስከ መቶ ሀምሳ ሰው ሳይሞት እንዳልቀረ ነግረውኛል። ለምን ፖሊስ እውነታውን ይደብቃል? ስትል ሀዘኗን ገልጻለች። ጠቅላይ ሚኒስትሯ ትላንት አካባቢውን ከጎበኙ በኋላ ቤታቸው ለወደመባቸው ሰዎች በአፋጣኝ ቤት እንዲያገኙና የጥፋቱ መንስኤ አስቸኳይ ምርመራ እንዲካሄድ ጠይቀዋል። ያም ሆኖ በህንፃው ዙሪያ ተደጋጋሚ ማስጠንቀቂያና ስጋት ቀርቦላቸው የነበሩ የአካባቢው የቤቶች ኃላፊ በመሆን ያገለግሉት የነበሩት ባለስልጣን ጠቅላይ ሚኒስትሯ አሁን ከፍተኛ አማካሪ ሲሉ ከሾሟቸው መካከል ናቸው። በሰዓት ለሞቱት ሰዎች ፈጣን ፍትህ እንዲያገኙ ጫና ለመፍጠር ዛሬ ማምሻውን የሚደረግ የአደባባይ ሰልፍ ተጠርቷል። ለዶቼቬሌ ራዲዮ፣ ሃና ደምሴ ለንደን።